ሚያዚያ 16 1995 ዓመተ ምህረት በቤተ ክርስቲያናችን ስርዓት መሰረት ይህ ሳምንት ሰሙነ ሕማማት የሕማማት ሳምንት ይባላል። እለቱም ጸሎተ ሐሙስ እየተባለ ይጠራል። የሕማማት ሳምንት ሲባል? ለመከራ የታደለ ለመከራ የታሰረ የተዘጋጀ ማለት አይደለም። አምላክ ሰው ሆኖ መከራ መስቀልን ተቀብሎ ሰውን ያዳነበት ወራት ማለት ነው። ስለዚህ ሳምንቱ ከሆሳዕና ዋዜማ እስከ ቅዳሜ ስዑር የትንሣኤ ዋዜማ ድረስ የህማማት ሳምንት ይባላል። በብሉ ኪዳን እስራኤል የነጻነታቸውን በዓል የሚያከብሩበት ነው። ይህ ፋሲካ በዓል ለእኛም ከኃጢአት ከፍዳ ከሞት ከሰይጣን ተገዥነት ነጻ የወጣንበት ሳምንት በመሆኑ የእግዚአብሔር ፋሲካ እየተባለ ይጠራል እና እነዚህ ቀኖች ክርስቲያኖች የጌታን መከራ መስቀሉን እያሰቡ በቤተ ክርስቲያን በጸሎት፣ በምልጃ፣ በስግደት ደጅ የሚጠኑባቸው እለታት ናቸው። በተለይም የዛሬ እለት ጸሎት ሐሙስ ይባላል። ጸሎተ ሐሙስ የተባለው እንዲያው አይደለም ጌታ በስራው ፍጻሜ ላይ ስራውን የማስተማር ስራውን ጨርሶ ምንም ሁሉም እንኳን ከእለተ ጽንስ እስከ እለተ እርገት የፈጸመው ሁሉ የቤዛነት ስራ ቢሆንም በዚህ ሰላሳ ሶስት ዓመት ከሶስት ወር ዓለም እሱን እንዲያውቀው እሱም ደግሞ አንዳንድ ሰብአዊ ስርዓቶችን በመዳሰስ የድህነት ምክንያት ሊያደርጋቸው ስለፈቀደ በዚህ ምክንያት ያሳለፋቸው ናቸው በተለይም ሶስት አመት ከሶስት ወር ወንጌልን ያስተማረበትና በታምራት በትምህርት በትሩፋት የሰውን ልጆች ሁሉ ወደ እሱ የጠራበት ጊዜ ነው እንግዲህ የዛሬው ቀን ይህን ሁሉ ስራውን ከፈጸመ በኋላ ዋናውን የቤዛነቱን ስራ ለመጀመር በፋሲካ በዓል ተዘጋጅቶ ስለነበረ ማታ በራት ላይ ብዙ ሰፋ ያለ የመጨረሻ ትምህርት ለደቀ መዛሙርቱ ሰጥቷል። ይህንንም ከሌሎቹ ወንጌላውያን ይልቅ ሐዋርያው ቅዱስ ዮሐንስ ሰፋ ያለ ስፍራ ሰጥቶ በወንጌል መዝግቦታል ከምዕራፍ 12 ጀምሮ እስከ ምዕራፍ 17 መጨረሻ አስፍሮታል። በመጨረሻው በምዕራፍ 17 ጌታ የተናገረው የጸለየው ሰውንና እግዚአብሔርን ያስታረቀበት ቃል ይገኛል። ብዙ ጊዜ በወንጌል ጌታ ሲጸልይ አይኑን ወደ ሰማይ አነሳ የሚል ቃል እናገኛለን። ከዚያ በፊት ግን የሰው ልጆች ታላላቆቹ ቅዱሳን ነው ሳይቀሩ አንገታቸውን ወደ ሰማይ አቅንቶ መጸለይ ያሳፍራቸው ነበር፣ ያስደነግጣቸው ነበር። እኛ ዙፋንህን ሰማይን እንኳን ቀና ብለን ማየት አይቻልንም የሚል ቃል ነው ያስቀመጡ እና ስለዚህ ጸሎታቸው ሁሉ አንገታቸውን ወደ መሬት አቀርቅረው ነበረ ሚጸልዩ ጌታ ግን ጸለየ በሚልበት ጊዜ ሁሉ ዓይኖቹን ወደ ሰማይ አነሳ የሚል ቃል እናገኛለን። ያ የሀፍረት ዘመን ያ የሰው ልጅ በእግዚአብሔር ፊት እየተሳቀቀ የሚቆምበት ዘመን ማለቁንና ከእንግዲህ ወዲህ ግን ልጅ አባቱን አይን አይኑን ፊቱን እያየ እንደሚያነጋግረው የፈለገውንም እንደሚጠይቀው ሰዎችም ደስ ብሏቸው ከአምላካቸው ምሕረት እንጂ ሌላ የማይጠብቁ መሆናቸውን አምነውበት እንዲጸልዩ ለማድረግ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ በደሙ የሚያፈርስበት ጊዜ ስለደረሰ ዛሬ ሰፋ ያለ ቃል ተናግሮ አጽንቶታል። ሌላ ጊዜ አይኑን ወደ ሰማይ አነሳ ከሚል በስተቀር ይህን ተናገረ የሚል ቃል ብዙ የለም ብዙ የለም። እርግጥ በዮሐንስ ምዕራፍ አስራ ሁለት አንድ ቃል አባት ሆይ ዘወትር እንደምትሰማኝ አውቃለሁ። ግን በዚህ በአጠገቤ ስላሉ ሰዎች ይንናገራለሁ ብሎ እንደተነገረ ተጽፏል። ይህ ግን ከዚያ ለየት ያለ ነው። ዝርዝር ጉዳዩን የያዘ ነው። ከሃይማኖት ጀምሮ እስከ እርስተ መንግሥተ ሰማያት መውረስ ድረስ ያሉትን የተስፋ መስመሮች እየዳሰሰ ነው የተናገራቸው። በመጀመሪያ የክርስትና ሃይማኖት ጥልቅና ረቂቅ ስለሆነ ይህንን የሚሸከም ልብ እንድናገኝ ይህን ጸጋ እንዲያድለን ነው የተናገረው አባት ሆይ አንተ ልጅህን ልትገልጠው ልጅህም አንተን ሊገልጥህ ጊዜው ደርሷል። በስጋ በደም ላሉ ሁሉ የዘላለም ሕይወትን እንዲሰጣቸው እንዳሰለጠንከው መጠን አሁን ጊዜው ደርሷል። የዘላለም ሕይወት ማለትም አንተና የላክኸው ልጅህ አንድ አምላክ መሆናችንን ማወቅ ነው ብሎ ምስጢረ ስላሴ ነው። ምስጢረ ስላሴ በባህሪ አንድ በአካል ሶስት ብሎ ማመን አስጨናቂ አስቸጋሪ ሲሆን፣ ክርስቲያኖች ግን ሙሉ በሙሉ አምነው እንዲቀበሉት የተቻለ በዚህ ቃል መሰረትነት ነው። ይህን ቃል ስለተናገረ ቤተ ክርስቲያን ምስጢረ ስላሴን በምታስተምርበት ጊዜ ሁሉ ቃሏን የተቀበሉ የዓለም አንገራገር የዓለም አጉረምረም አምነው እንዲቀበሉት ሆነ። ከዚያ ቀጥሎ ስራውን በዚያው መጨረሱን ሲያስረዳ፣ አባት ሆይ በምድር ላይ ልሰራው የሰጠኸኝን ስራ ፈጽሜ አከበርኩህ ነው ያለው። ፈጽሜ እዚያ ድረስ በዚህ ዓለም ሊኖርና ሊሰራው በእግዚአብሔር አሳብ የተወሰነውን ሁሉ ስለጨረሰ ዛሬ ያመኑበትን ሁሉ ለአባቱ አደራ በመስጠት በጸሎት ስራውን ጨረሰ። የኢትዮጵያ ቤተክርስቲያን የምታምነው ይሄ ነው። ከዚያ በኋላ ከዚያ ቀን በኋላ የጌታ የጸሎት ቀን የለውም። ይህ በማይድ ላይ የተናገረው ነው። ከዚህ ቀጥሎ በጌቴ ሸማል አባት ሆይ የሚቻል ከሆነ ይሄች ጽዋ ከኔ ትለፍ፣ ግን ያንተ ፈቃድ ይሁን እንጂ እኔ ፈቃድ ይሁን አልልም ብሎ ተናገረ። አድነኝ ማለት አይደለም እና እንደምናስበው ከኔ ትለፍ ሲል ይቅርልኝ፣ አድነኝ። አስተላልፈኝ ማለት አይደለም፣ ትፈጸም ነው ትፈጸም። ለምን አምላክ አይታመምም፣ አይሞትም፣ አይራብም፣ አይጠማም፣ አይደክምም፣ አያንቀላፋም። መራብ፣ መጠማቱን፣ መድከም፣ አንቀላፋቱን ባለፉት ዓመታት አከናውኑታል። አሁን የቀረው መታመም መሞት ነው። ብዙ ጊዜ ሊገሉት ድንጋይ እያነሱ ይሰለፉበት ነበረ፣ ግን በመካከላቸው አልፎ ይሄድ ነበረ እንጂ ማንም ቁንጥጫ ሊያሳረፍበት አልቻለም፣ ጊዜው ስላልደረሰ። አሁን ግን ጊዜው ስለደረሰ የሚቻል ከሆነ ይላል። የሚቻል ከሆነ አምላክ በስጋ ሊሞት ከተቻለ አሁን ይህች ጽዋ ከኔ ትለፍ ማለት ትፈጽም ብሎ ጸለየ። ይህንን ካዘጋጀ በኋላ ወደሚያዝበት ስፍራ ወጣ። በዚያም ይሁዳ የሮማውያንን ጭፍሮች አስከትሎ የፈሪሳውያን ሎላን ጨምሮ ደረሰ። ብቻውን ነው፣ ሰራዊት የለውም፣ ኃይል የለውም። ነገር ግን እነሱ አመፀኛ ነው ብለውት ነበረ እና ያንን ለማስመሰል ሲሉ ነው ይህን ሁሉ አስከትሉ የመጣው። ግን ለጌታ ስራ ነበረው። ቅዱስ ዮሐንስ በምዕራፍ 18 እንደጻፈው ይሁዳ መጥቶ መምህር ሆይ ብዬ የምስመው እሱ ነውና እሱን ያዙ ብሎ ምልክት ሰጥቶ መጥቶ ሲስመው ጣላት ወዳጄ ልታሽ ዘይ መጣህን? ያለው ሌላ ቃል አልመለሰም። ከዚያ ቀጥሎም ማንንም ትሻላችሁ አላቸው። የናዝሬቱን ኢየሱስን አሉት። እኔ ነኝ ሲላቸው በጀርባቸው ወደቁ ነው የሚሉ ሁሉም ሁሉም በጀርባቸው ወደቁ። ሰይፍ አልሰነዘረም፣ በትር አልነሳም፣ ድንጋይ አልወረወረም፣ ክፉ ቃልም አልተናገረም። እኔ ነኝ ሲላቸው ኃያል ቃል በጀርባቸው አነጠፋቸው። እንደገና ከወደቁበት አስመስቶ ማንን ትሻላችሁ አላቸው? የናዝሬቱን ኢየሱስን። እኔ ነኝ፣ እኔን የምትሹ ከሆነ እነዚህን ይቀቋቸው ብሎ ጴጥሮስ፣ ያዕቆብ፣ ዮሐንስ እዚያ ነበሩና እነሱን አስፈትቶ እሱ ወደ እስራት ገባ። ይህም የሰውን ልጅ ከኃጢአት ከፍዳ ከሴይጣን ቁራኝነት ፈቶ ነፃ ሲያወጣው የስራው ፍጻሜ ነበረ። እንደገና በመስቀል ላይ ሳለ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ብሎ ለጠላቶቹ ሳይቀር ጸለየ። እንግዲህ በዚህ ቀን ቀደም እየ እንደነገርኳቸው ጌታ በምድር ላይ ለሰራው የሰጠኝን ስራ ፈጽሜ አመሰገንኩህ ያለው ቃል ተጠቃለለ። እዚያ ድረስ ነበረ ጸለየ የሚል ቃል። ከዚህ ቀን በኋላ ግን ጌታ ጸለየ የሚል የለም። ጸለየ የሚል በወንጌል የለም። ፕሮቴስታንት ግን ዛሬም እንኳን ካረገ በኋላ በአብ ቀኝ ተቀምጦ ይጸለያል ብሎ ሰውን ያታልላል። ይሄ የሰይጣን ወሬ ነው። በቅዱስ ወንጌል ቤተ ክርስቲያን አላስተማረችንም። ስራውን የጨረሰው በመስቀል ላይ ብቻ። ከዚህ አያይዞ ሐሙስ ማታ በጀመረው ጸሎቱ ስምህን ለሰዎች ነገርኳቸው፣ እነሱም ተቀብለው አመኑ፣ እኔ ቃልህን ሰጠኋቸው ይሄ ካንተ እንደወጣሁ እነሱ አመኑ ስለዚህም እኔ ስለ እነዚህ እንጂ ስለ ዓለም አለምንህም እነዚህ ግን ጠብቃቸው ቅዱስ አባት ወይ በስምህ ጠብቃቸው እንደኛ አንድ እንዲሆኑ ብሎ የክርስቲያኖች አንድነት በዘር በጎሳ በቦታ ርቀት በማንኛውም ምክንያት ሊለወጥ የማይችል ማንም ይሁን ምንም ይሁን ሊሽረው የማይችል አንድነቱ ጸንቶ የሚኖር መሆኑን በዚህ ቃል አረጋገጠ አጸናውም። ስለዚህ ነው አንዲት ቤተክርስቲያን የሚለው ትምህርት የተወለደ። በሞላው ዓለም ያሉ ክርስቲያኖች ሁሉ አንድ ስለሆኑ የአንድ እናት ልጆች፣ የአንድ አባት ልጆች ናቸው ማለት ነው። በምድር ላይ ሳለሁ ነው ያለ እኔ የጠብቃቸው ነበር። አሁን ግን እኔ ወደ አንተ እመጣለሁ። ስለዚህ አባቶይ አንተ ጠብቃቸው። እስካሁን ድረስ ከጥፋት ልጅ ማለት ከይሁዳ በቀር የወደቀ የለም። አሁን እኔ ወደ አንተ እመጣለሁና ቃልህን እሰጣቸዋለሁ። ግን ዓለም አይወዳቸውም እኔን አልወደደኝምና እምለምንህም ከዚህ ዓለም እንድታወጣቸው አይደለም፣ ግደላቸው ብያለሁ፣ ምጸልይ ምጸልይባቸው ከክፉ ሁሉ እንጠብቃቸው ነው ብሎ ተናገረ። በዚህ ቃሉም ሰማያታት ወደ ተሳለ ስዕለት ወደ ነደደ እሳት ቢሄዱ ጻድቃን በልዩ ልዩ ስፍራ የዛለ ሰው ድንጋይ ተንትር ሰው ዳዋጽ ሰው ቢኖሩ ነገር እንደማያገኛቸው ድል ነስተው እንዲሸጋገሩ ይህን ቃል መሰረተላቸው። ቀጥሎም እኔ ከዓለም አይደለሁም እነሱም ከዓለም አይደሉም እና፣ ቅዱስ አባት ሆይ በጽድቅህ ቀድሳቸው፣ ቃልህ እውነት ነው፣ አንተ እኔን ወደ ዓለም እንደላከኝ እኔም ደግሞ ወደ ዓለም ልኬያቸዋለሁ ነው ያለው። ክርስቲያኖች ሁሉ ሁሉ ለዓለም የእሱ መልእክተኞች ናቸው። በቃል ማስተማር ብቻ አይደለም፣ የሥራን መምህራን ናቸው። በሁሉ ነገር እራሳቸውን አከናውነውና አስተካክለው የእሱን መንገድ ጠብቀው ከተገኙ በሁሉ ነገር ለዓለም የተላኩ ሐዋርያት ናቸው። ስለ እነሱ ይላል እኔ እራሴን እቀድሳለሁ እነሱ ደግሞ የተቀደሱ ይሆኑ ዘንድ ብሎ ስለኛ ራሱን ካህን መስዋይት አድርጎ አቀረበ። ስለዚህም በመስዋይትነቱ እንድንድን በካህንነቱ እንድንበጅ አድርጎ፣ በመስዋይትነቱ መስዋይት በካህንነቱ መስዋይት አቅራቢ ሲሆን ግን ከባህላዊ አባቱ ከመንፈስ ቅዱስም ጋራ መሷይ ተቀባይና ዋጋ ከፋይ ሆኖ ቆመ። የምለምንህም ይላል እዚህ ስላሉት ብቻ አይደለም። ቦታ እንዳይወስነው ቁጥር እንዳይወስነው ነው። ይህንን ጸሎት ይህንን ምልጃ፣ ቦታ እንዳይወስነው፣ ቁጥር እንዳይወስነው፣ እዚያ ባሉት ብቻ ተገድቦ እንዳይቀር ሲያስረዳ የምለምልህ ስለ እነዚህ ብቻ አይደለም፣ በቃላቸውም ስለሚያምኑብኝም ሁሉ ነው እንጂ ብሎ ጠቅላላውን ክርስቲያን በዚያች የምልጃ ሰዓት እንዳሰበ በዚያች የጸሎት ሰዓት እንዳሰበ እናያለን። በእውነቱ እውነተኛ ትምክህት ተምክህት በአምላካችን ካለን በዚህ ደስ ሊለን ይገባል። እኛ ምንድነን? እኛ ምንድነን? እያንዳንዳችን ወራዶች፣ ዝቅተኞች፣ ኃጢአተኞች ነን። ግን አሰበን፣ ጌታ አሰበን። ስለ እነዚህ ብቻ አይደለም በቃላቸውም ስለሚያምኑብኝ ሁሉ ነው እንጂ። ክብር ምስጋና ይገባው። እጅግ የሚያስደንቅ አነጋገር ነው። እጅግ የሚያስደንቅ የቸርነት ስራ ነው። እንዲህ ቢሆን ኖሮ ጸጋው በከፊል እዚያ ላሉት ብቻ ተወስኖ በቀረ ነበረ። ምክንያቱም አምላክ አይናገርም እንጂ ከተናገረ የሚለወጥ ነገር የለምና። ግን ቸርነቱ ቤዛነቱ ለሁሉ ስለሆነ እኔ የማደርገው ይህ ሁኔታ ለእነዚህ ብቻ አይደለም በቃላቸውም ስለሚያምኑ ሁሉ ነው እንጂ ብሎ ሁላችንንም አንድ አድርጎ በዚያች ቅጽበት ወደ ጸጋው ውስጥ አስገብቶናል። አዎ። እና በመጨረሻም አባት ሆይ የሰጠኸኝ ሁሉ ነው ያለ እኔ ካለሁበት እንዲኖሩ እሻለሁ፣ ክብሬን እንዲያዩ። ምንም የሚጠብቀን የምንጠብቀው ይሄ ነው። እውነተኛው ሃይማኖት ከተገኘ እምነቱ ካለ ፍጹም ልብ ካለን እንግዲህ የሚጠብቀን ይሄ ነው። ይህን ቃል የሚሽረው ማንም የለም። እኔ ካለሁበት እንዲኖሩ ነው ያለ። ይህን የምናጣው በራሳችን አድራጎት ብቻ ነው፣ በራሳችን ፍላጎት ብቻ ነው፣ በራሳችን የሃይማኖት ጉድለት ብቻ ነው፣ በራሳችን ብቻ ስንፍና ካልቀረብን በስተቀር ይህን የሚያሳጣን የሚነጥቀን ማንም የለም አምላካችን እስከዚት ድረስ ነው ይረዳል። አው እኔ እስከ ዓለም ፍጻሜ ከነሱ ጋር ነኝ፣ ስምህን ነግሬያቸዋለሁ ደግሞም እነግራቸዋለሁ እንዲሁም ደግሞ አብሬያቸው እኖራለሁ ባሉና ስለዚህ እኛም ተስፋ የምናደርገው እሱ ካለበት እንድንኖር እንደ ቃሉ እንዳነጋገሩ እሱ ካለበት እንድንኖር ስለሆነ አሁንም በቸርነቱ እንዲያስበን ፈቃዱ ይሁንልን